Voice of America. VOA. ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ጤና ስጥልን፣ እንደምን አምሽታችኋል አድማጮቻችን። የዛሬው ሐሙስ ነሐሴ 14 ቀን 2006 ዓ ም ስርጭታችንን ይዤ የማስተናግዳችሁ አዳኒሽ ፍሳዬ ነኝ። የኢትዮጵያ መንግስት አሉታዊ ናቸው ያላቸው የግል ጋዜጦችና መጽሔቶች በከፍተኛ የትምህርት ተቋማት እንዳይነበቡ ማዘዙ ተገለጸ። የፌዴራሉ ከፍተኛ ፍርድ ቤት የስድስቱን ጥማሪያንና የሶስቱን ጋዜጠኞች የዋስ መብት ጥያቄ ውድቅ አደረገ። የሸራተን አዲስ ሰራተኞች አቤቱታና፣ የሴቶች ግርዛት በኬንያ የሚሉትን ርዕሶች በተከታታይ እናቀርባለን። አሁን ግን በዓለም ዜና እንጀምራለን። ቆንጅታዬ ታቀርበዋለች። ጤና ይስጥልኝ እንደምናመሻችሁ አሜሪካዊው ጋዜጠኛ እስላማዊ መንግስት ወይም ኢስላሚክ ስቴት አይሲስ በሚባሉት ነውጠኞች አንገቱን ተቀልቶ መገደሉ ባዕዳን ተዋጊዎች ወደ መካከለኛው ምስራቅ የግጭት አካባቢዎች እየተጓዙ የሚያደርሱትን አደጋ በተቀናጀ ዓለም አቀፍ ጥረት መዋጋት እንደሚያስፈልግ የሚያሳይ ነው ሲል ኢንተርፖል አስገነዘበ። ጋዜጠኛ ጄምስ ፎሊ ላይ የተፈጸመው ግድያ ዓለምን አስቆጥቷል። በኢራቅና በሶሪያ የሚንቀሳቀሱትን የእስላማዊ መንግስት ቡድን ተዋጊዎች ዝቅጠት የሚያሳይም ተግባር ነው ሲል ኢንተርፖል አመልክቷል። ምዕራብ አፍሪካ ውስጥ የኢቦላ ቫይረስ ከያዛቸው ሁለት አሜሪካውያን የረድኤት ሰራተኞች አንደኛው ሲታከሙ ከሰነበቱበት ከአትላንታ ከተማ ከሚገኘው ሆስፒታል ሊወጡ መሆኑ ተገልጧል። ዶክተር ኬንት ብራንትሊ ከበሽታው ሙሉ በሙሉ መዳናቸውን የረድኤት ድርጅቱ አስታውቋል። ብራንትሊና ናንሲ ራይት ቦል በሙከራ ላይ ባለው ዚማፕ መድኃኒት ጭምር ሲታከሙ የቆዩበት የአትላንታው ኤመሪ ሆስፒታል ዛሬ ሐሙስ ስለ ይዞታቸው ጋዜጣዊ መግለጫ ይሰጣል ተብሎ ይጠበቃል። ሁለቱ የእርዳታ ሰራተኞች ቫይረሱ የያዛቸው በወረርሽኙ ከሁሉም በከፋ ደረጃ በተመታችው በላይቤሪያ በእርዳታ ስራ ላይ እንዳሉ መሆኑ ይታወቃል። እስራኤል በደቡባዊ ጋዛ ሰርጥ የአየር ጥቃት አካሂዳ ሶስት ከፍተኛ የተዋጊ አዛዦችን ገድላለች ሲል ሀማስ ተናገረ። ዛሬ ሐሙስ ማለዳ ራፋ ውስጥ የደረሰው ጥቃት አንድ ባለ አራት ፎቅ ቤት ያወደመ ሲሆን ቢያንስ ሌሎች አምስት ሰዎችንም ገሏል ሲሉ የሀማስ ባለስልጣናት ተናግረዋል። የእስራኤል የጦር ሰራዊት ቃል አቀባይ ሁለቱ የተዋጊ አዛዦች ሞሐመድ አቡ ሻማሌህና ራኢድ ኤል አታር የተባሉት መገደላቸውን አረጋግጦ በእስራኤል ላይ ለተፈጸሙ ከባድ የሽብርተኛ ጥቃቶች ተጠያቂዎች የነበሩ ናቸው ብሏል። እዚህ ዩናይትድ ስቴትስ ውስጥ መሳሪያ ያልያዘው ጥቁር ታዳጊ ወጣት በፖሊሶች ጥይት መገደሉን ተከትሎ ለአስራ አንድ ቀናት በተቃውሞ እንቅስቃሴ ስትታመስ የቆየችው የሚዙሪ ክፍለ ሀገሯ ፈርገሰን ከተማ ትናንት ሌሊቱን ረጋ ብላ አድራለች። ከትናንት በስቲያ አርብ ስልስ ከትናንት በስቲያ አርባ ስድስት ሰዎች የታሰሩባት ከተማ ትናንት ስድስት ሰዎች ብቻ መያዛቸውን ፖሊሶች ገልጸዋል። የፖሊስ መኮንኑ ሻምበል ሮን ጆንሰን በሰጡት መግለጫ ትናንት የተከሰቱት ከቀደሙት ቀናት ያነሱ ድንገቶች እንደነበሩ ገልጸው ተኩስ፣ የሞለቶቭ ኮክቴል ፈንጂም፣ ሆነ የሳር ቃጠሎ አልነበረም ብለዋል። ፖሊሶች ከ ሰላማዊ ሰልፈኞች ላይ መሳሪያ የሚነጥቁበት ሁኔታም አልተከሰተም ብለዋል። በሚዙሪያዋ ፈርገሰን ከተማ የ18 ዓመቱ ማይክል ብራውን በጥይት ከተገደለበት እንደ አውሮፓውያን አቆጣጠር ነሐሴ 9ኛ አንስቶ ተቃዋሚዎች ቁጣቸውን ጎዳና ላይ ወጥተው ሲገልጹ መቆየታቸው የሚታወቅ ነው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅትን ለዜናው እናመሰግናለን። በሶስት ሰዓቱ ፕሮግራማችን ሰፋ ያለ ዜና ይዛ ትመለሳለች። አሁን ወደ ቀዳሚው ዝግጅታችን የኢትዮጵያ መንግስት በአሉታዊነት የፈረጃቸውን የግል ጋዜጦችና መጽሔቶች በአዲስ አበባና በተለያዩ ክልሎች በመንግስቱ ይዞታ ስር የሚገኙ ከፍተኛ የትምህርት ተቋማት እንዳይገዙና ለንባብ እንዳይቀርቡ ማዘዙን አንድ በአገር ውስጥ የሚታተም ጋዜጣ ዘገበ። ትዕዛዙ ከሚመለከታቸው እትሞች አንዱ መሆኑን ያመለከተው ኢትዮ ምህዳር እንደ ዘገበው የዩኒቨርሲቲዎቹ ፕሬዚዳንቶች በበኩላቸው ትዕዛዙን ለሚመለከታቸው ክፍሎች አስተላልፈዋል። አሉላ ከበደ ወደ አዲስ አበባ ስልክ ደውሎ የጋዜጣውን ዋና አዘጋጅ ጌታቸው ወርቁን አነጋግሯል። ቀጥሎ ይቀርባል። ጌታቸው ወርቁ የኢትዮ ምህዳር ጋዜጣ ዋና አዘጋጅ። መንግስት በአሉታዊነት የሚፈርጃቸውን የግል ጋዜጦችና መጽሔቶች እንዳይገዙና እንዳያነቡ በአዲስ አበባና በሌሎች ክልሎች የሚገኙ የመንግስት ዩኒቨርሲቲዎችን አዘዘ ይላል በትላንትና እለት ለንባብ ያበቃችሁት አንድ የዜና ዘገባ። ይህ ትእዛዝ የደረሳቸው የዩኒቨርሲቲዎቹ ፕሬዚዳንቶችም ባሉታዊነት የተፈረጁትን የመጽሔትና ጋዜጦች ግዢዎች ለሚያካሄዱ ክፍሎችና ለአብያተ መጽሐፍትም ይህንኑ ትእዛዝ ማስተላለፋቸውን ያትታል ዘገባችሁ። እስኪ የዜናውን ዝርዝር አብራራለን። ዜናው ምንድን ነው መሰለ፣ ከዚህ ቀደም በመንግስት ዩኒቨርሲቲዎች ውስጥ በቤተ መጽሐፍት ቤት እና በቢሮዎች ውስጥ ሰብስክራይብ ያደርጋሉ። በቋሚነት እንዲመጡላቸው የግዢ ስምምነት ያደርጋሉ፣ ግዢ ስምምነት ውል ያደርጋሉ። በየአመቱም ያምን ያዲሳሉ። በመንግስት የሚታተሙ ጋዜጦችንም ሆነ በግል የሚታተሙ ጋዜጦችንም እያደሱ ይቀርቡላቸዋል። እንደገና ዩኒቨርሲቲ ውስጥ ለተማሪዎቹ ፔሬዲካልስ ዕለታዊ ጋዜጦችና መጽሄቶች ወይም ሳምንታዊ ጋዜጦችና መጽሄቶች የሚነበቡበት ክፍል አለ። በዚህ ክፍል በግዢ የሚያቀርበው የዩኒቨርሲቲው አስተዳደር ነው። በዚህ መንገድ ነፃ ናቸው። መጥጠው የግዢውን ፈጽመው ገዝተው እዛ ቦታ ውስጥ ይነበባል። ቢሮውም ውስጥ በቤተ መጽሐፍቶችን ውስጥ ማለት ነው። ነገር ግን አሁን እንደ ምንጮቻችን ገለጻ ለዩኒቨርሲቲዎቹ የደረሳቸው መንግስት ከቅርብ ጊዜያት ወዲህ በፕረስ ድርጅት ከጠና በተባለው ጥናትና እና ከዛም በኋላም መንግስት አሉታዊ ጋዜጦችና መጽሔቶች ናቸው፣ ልማት አደናቃፊ ታብሎይድ ብሎ የፈረጃቸውን መጽሔቶችና ጋዜጦች በግዢ ዩኒቨርሲቲዎች ውስጥ እንዳያቀርቡና ለንባብ እንዳይበቁ ነው። እነዚህ በዚህ ትዕዛዝ የሰፈሩ እንዳይገዙ ባሉታዊነት የተፈረጁት ጋዜጦችና መጽሔቶች ዝርዝር ይታወቃል፣ ከሆነ የትኞቹ ናቸው? በግዢው ዩኒቨርሲቲዎች ውስጥ እንዳይጠሩና ለህዝባዊ እንዳያደርጉ ከታሰቡ ጋዜጦችና መጽሔቶች ውስጥ አሶተረንስ ጋዜጣ፣ የኛ የራሳችን ጋዜጣ፣ ኢትዮ መዳር፣ የኛ ፕሬስ ሲሆኑ ከመጽሄቶች ደግሞ እንቁ፣ ፋክት፣ አዲስ ጉዳይ፣ ሎሚ፣ ጃኖ መጽሔቶች ይገኙበታል። ጌታቸው፣ እነኚህ የግሉ ህትመት ውጤቶች ቀድሞ በሚገዙበት መንገድ ዩኒቨርሲቲ የመማማሪያ የሀሳብ መለዋወጫ መድረክ እንደመሆኑ ተማሪዎችም ሆኑ ምሁራን እንዲያገኟቸው እንዲመለከቷቸው የሚፈቅደውን ትዕዛዝ በመንግስት መሰጠቱን ለማረጋገጥ ከመንግስት ምንጮች ማግኘት የቻላችሁት ምላሽ አለ ወይንም ከዩኒቨርሲቲዎቹ ይህ መንግስታዊ ትዛዝ ከደረሳቸው በኋላ ከዩኒቨርሲቲዎቹ በምንጮቻችን አማካኝነት አግኝተነዋል። የዩኒቨርሲቲዎቹ ፕሬዚዳንቶች ያደረጉት ነገር ቢኖር በቀጥታ ደብዳቤ ነው እንፃፉት ለሚመለከታቸው የዩኒቨርሲቲ አካላት በተለይ ጋዜጦችንና መጽሄቶችን በግዢ ውል ፈጽመው በዩኒቨርሲቲዎቹ ቢሮዎችና በተማሪዎች ቤተ መጽሐፍ እና የንባብ ክፍል ለሚያቀርቡ ክፍሎች እነዚህ እነዚህ ጋዜጦችንና እነዚህ እነዚህ መጽሄቶችን ከዚህ በኋላ ውል ፈጽማችሁ ዩኒቨርሲቲዎች ለንባብ ላይቀሩ ልማት አደናቃፊዎች ናቸው፣ መርዶ ነጋሪዎች ወይም ታብሎይድ የሚባሉ ስለሆኑ አስፈላጊ አይደሉም የሚለው ነው። በመንግስት ባለስልጣናት ይሄን ትዕዛዝ ስለመሰጠቱ ወይም ስለ ምክንያቱ ማረጋገጫ ወይም ማብራሪያ ለማግኘት ያደረጋችሁት ሙከራ አለ? ያገኛችሁት ምላሽ ያለ? ህትመት እስከገባንበት ጊዜ ድረስ የበዛ ወገን ያለውን እውነት ለማካተት ያደረግነው ሙከራ አልተሳካም። ነገር ግን በተጨባጭ ሁኔታው መሆኑን አረጋግጠን ዜናውን ሰርተናል። ከዩኒቨርሲቲ ምንጮቻችን አረጋገጥን። ክሮስቼክ በምናደርግበት ሁኔታም አረጋገጥን ነው። በሌላ መንገድ ደግሞ ከምንጮቻችን ውጭ ደግሞ ለዩኒቨርሲቲዎቹ ግሽውን የሚፈጽሙ የስርጭት ወይም ገጾችና መኬቶች የሚያቀርቡ አካላት አገኘን እና አነጋገርን። ከነሱ ወይሶችልን መሆኑን አረጋገጥን ስለዚህ በሁለቱም ወገን ሳያረጋገጥም ከዚህ ቀደም ከተለያዩ ዩኒቨርሲቲዎች ተማሪዎች፣ አንባቢዎች ይደውሉልናል። ፊድባክ ወይም ግብረ መልስ ከነሱ እናገኛለን። ስለዚህ ጋዜጣችን በየተለያዩ ዩኒቨርሲቲዎች ሰሆን ይመጣል። ምክንያቱም አንደኛ የእኛ ጋዜጣ ዩኒቨርሲቲ መምህራኖችን ያሳትፋል፣ ተማሪዎችም ይሳተፉበታል። እና በክልል ከሚገኙ የመንግስት ዩኒቨርሲቲዎች ውስጥ እንደምንነበብ እናውቃለን። የአዲስ አበባ ዩኒቨርሲቲ ስ ጆርናሊዝም ንድ ኮሚኒኬሽን ደግሞ እነሱ ራሱ ጠይቀው በነፃ እናቀርባለን። ተማሪዎች ጋዜሚኒኬሽን ተማሪዎች ማለት እነሱም በጋዜጣች በተለያየ መንገድ ጥናት ሊሰሩሱ የሚችሉ ማማሪያ መድረክ እነሱ ሁልጊዜ በነፃ እናቀርባለን። ከዛ ውጭ ያሉት ግን በራሳቸው መንገድ በግዢ ነው የሚወስዱት። መልካም። ጌታቸው ወርቁ የኢትዮ ምህዳር ዋና አዘጋጅ፣ ለጊዜ አመሰግናለሁ። ጊዜ ርስጥልኝ ይህን በጣም አሁን ደግሞ ወደ ከፍተኛ ፍርድ ቤት ውሳኔ እናመራለን። የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት የስድስቱን ጦማሪያንና የሦስቱን ጋዜጠኞች የዋስ መብት ጥያቄ ውድቅ አደረገ። አቃቤ ሕግ ላቀረበው የክስ ተቃውሞ መልስ እንዲሰጥ ተለዋጅ ቀጠሮ ሰጥቷል። አንደኛ ተከሳሽ ሶሊያና ሽመልስ የተመሰረተባት ክስ በሌለችበት እንዲቀጥል ተወስኗል። መለስካቸው አምሃ ከአዲስ አበባ ዘገባ ልከሉናል። አሁን ይቀርባል። ፍርድ ቤቱ ተከሳሾቹ በችሎቱ ለመገኘታቸው የእያንዳንዳቸውን ስም እየጠራና መኖራቸውን ከረጋገጠ በኋላ አንደኛዋ ተከሳሽ ሶሪያና ሽመልስ ባለፈው ችሎት በተሰጠው ትዕዛዝ መሰረት የጋዜጣ ጥሪ ተደርጎ እንደሆነ እንዲያቀርብ አቃቤ ሕግን አዟል። አቃቤ ህግም ጥሪው የተላለፈበትን የነሐሴ 6 ቀን 2006 ዓ ም አዲስ ዘመን ጋዜጣ አቅርቧል። በመሆኑም በተደረገው ጥሪ አንደኛ ተከሳሽ ፍርድ ቤት ያልቀረበች በመሆኗ ጉዳዩዋ በሌለችበት እንዲታይ ፍርድ ቤቱ ብይን ሰጥቶ አልፏል። ፍርድ ቤቱ በሰፊው ተችቶ ብይን የሰጠበት ጉዳይ ግን የተከሳሽ ጠበቆች ቀደም ሲል ከክስ መቃወሚያቸው ጋር ባቀረቡት ተከሳሾቹ የዋስ መብታቸው ተጠብቆላቸው ጉዳያቸውን በውጭ ሆነው እንዲከታተሉ ጥያቄና ክርክር ላይ ነው። ፍርድ ቤቱ ለችሎቱ በዝርዝር እንዳስተሳወሰው በተከሳሽ ጠበቆች ክርክር አቃቢ ሕግ ክሱን በጸረ ሽብር አዋጅ መሰረት አላቀረብም። በማመልከቻው ተከሳሾች የሽብር ድርጊት ፈጽመዋል ሊበል እንጂ ይህን ድርጊት መፈጸማቸውን የሚያሳይ ነገር በክሱ ማመልከቻ ላይ አይታይም። ስለሆነም ክሱ መታየት ያለበት በጸረ ሽብር አዋጁ መሰረት ሳይሆን በመደበኛው የወንጀለኛ መቅጫ መሰረት እንዲታይና የተከሳሾቹ የዋስ መብት እንዲከበርላቸው መጠየቃቸውን አስታውሷል። በተጨማሪም የቀረበው ክስ ከሕገ መንግስቱ አንዳንድ ድንጋጌዎች ጋር የሚቃረን ነውና ሕገ መንግስታዊ ትርጉም ስለሚሻ ለሕገ መንግስት አጣሪ ጉባኤ እንዲላክ ፍርድ ቤቱ ትዕዛዝ እንዲሰጥና በሕገ መንግሥት የተረጋገጠውን የዋስ መብትም ለተከሳሾች እንዲሰጥ መጠየቃቸውንም አውስቷል። አቃቢ ሕግ በበኩሉ ከዚህ አኳያ የቀረበውን ክርክርም ፍርድ ቤቱ ዘርዝረዋል። በአቃቢ ሕግ ክርክር ተከሳሾቹ በቡድን ተደራጅተው የሽብር ድርጊት ለመፈጸም ማቀዳቸውን፣ ማሴራቸውን በክሱ ማመልከቻ በሚገባ የተገለጸ መሆኑን ከዚህ አኳያ የተከሳሽ ጠበቆች ያቀረቡት ክርክር ውድቅ ሊሆን ይገባል ሲል መከራከሩን አውስቷል። በመቀጠልም አቃቤ ሕግ በሕገ መንግስቱ የተጠቀሰው የዋስትና መብትም በተለያዩ ድንጋጌዎች ሊከለከል እንደሚችል አብራርቶ በዚህም ምክንያት የተከሳሾቹ የዋስ መብት በጸረ ሽብር አዋጁ መሰረት የተከለከለ መሆኑን መከራከሩንና የተከሳሽ ጠበቆችን ክርክር በፍርድ ቤቱ ውድቅ እንዲደረግ መጠየቁን አውስቷል። በመጨረሻም ፍርድ ቤቱ የሁለቱን ክርክር የመዘነ መሆኑን ገልጾ የጠበቆቹን ጥያቄ ውድቅ አድርጓል። ስለዚህም ተከሳሾቹ ጉዳያቸውን በወህኒ ቤት ሆነው እንዲከታተሉ ብይን ሰጥቷል። በዚሁ ችሎት የተከሳሽ ጠበቆች ሌላ ባለ ሦስት ነጥብ ተጨማሪ የክስ መቃወሚያ ለፍርድ ቤቱ አቅርበዋል። ፍርድ ቤቱ የቀረበውን መቃወሚያ ተቀብሎ ለአቃቢ ህግ ግልባጭ እንደደረሰው በማረጋገጥ አቃቢ ህግ በሚቀጥለው ቀጠሮ ለቀረቡ የክስ መቃወሚያዎች ሁሉ መልስ እንዲሰጥ አዞ ተለዋጅ ቀጠሮ ለጥቅምት አምስት ቀን ሁለት ሺህ ሰባት ዓ ም ሰጥቷል። የአብዛኞቹ ተከሳሾች ጠበቃ አቶ አማሃ መኮንን የሴት ተከሳሾችን የእስር አያያዝ በተመለከተም ለፍርድ ቤቱ ያቀረቡትን አቤቱታ ለቪኦኤ አብራርተው ነበረ። እንዲጎበኛቸው የተፈቀደላቸው ሰዎች ቁጥር ተወስኗል። ሁለተኛ ቀድሞ እንዲያስመዘግቡ ተደርጓል። ከነዚያ ከተመዘገቡት ሰዎች ውጭ ሌላ ሰው ሊጎበኛቸው አይችልም። ሁለተኛ የሚጎበኙበትም ሰዓት በጣም ውስን ነው። በቀን ውስጥ ከስድስት ሰዓት እስከ ስድስት ሰዓት ከአስር አስር ደቂቃ ብቻ፣ ቅዳሜና እሁድ ደግሞ ከስድስት ሰዓት እስከ ስድስት ተኩል ሰላሳ ደቂቃ። እነዚህ ሰዓቶች ካለፉ ማንም ሰው የተመዘገቡትም ቢሆን ሊጎበኛቸው አይፈቀድላቸው። ወንዶችን አይመለከትም ይሄ ወንዶቹን በነጻነት ማንም ሰው በፈለገ ሰዓት እያገኛቸው ነው። የታሰሩትም የተለያየ ቦታ ነው። በነገራችን ላይ ሁለት ዲስክሪሚኔሽን ነው። አንደኛ ከወንዶቹ በተለየ ሁኔታ ነው። ኢቭን በሴቶች ውስጥ እንዲህ አይነት አያያዝ እየተደረገ ያለው በሽብር ወንጀል የተጠረጠሩትን ብቻ ነው እንጂ ሌሎች በተራ ወንጀል የተጠረጠሩ ሴቶችም ቢሆኑ ያለ ገደብ ማንም ሰው በተፈለገ ሰዓት እየተጎበኙ ነው ያሉት። ስለዚህ እናንተ ቤ ይህም በተመለከተ ይህም በተመለከተ ፍርድ ቤቱ ያው በሕገ መንግስቱ አንቀጽ ሀያ አንድ ሁለት ላይ የተቀመጠውን በማናቸውም ሁኔታ የተያዙ ሰዎች መብት እንዲያስከብር ነው የፌዴራል አቃቢ ሕግ በሰባት ጦማርያንና በሶስት ጋዜጠኞች በፍርድ ቤት የሽብር ወንጀል ክስ የመሰረተው በሐምሌ ወር ይሁን እንጂ ዘጠኙ ተከሳሾች ለአያሌ ወራት በእስር የቆዩ መሆናቸው አይዘነጋም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ይህ በ1431 መካከለኛ ሞገድ የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ በናይል ሳት ስርጭታችን እስከ አንድ ተኩል ይቀጥላል። ያለፏችሁ ዝግጅቶች ካሉ በቪኦኤ ኒውስ ዳት ካም ስላሽ አምሀሪክ መከታተል ትችላላችሁ። በፌስቡክና ትዊተርም ቪኦኤ አምሀሪክ ብላችሁ ተከተሉን። የአዲስ አበባ ከተማ የአሰሪና የሰራተኛ ጉዳይ ወሳኝ ቦርድ የሸረተን አዲስ ሆቴል መሰረታዊ የሰራተኛ ማህበር ያቀረበውን የቃለ መሐላ አቤቱታ ሳይቀበል ቀረ። የህብረት ስምምነቱ የሚቀጥልበትን ዘዴ ግን ድርጅቱ እንዲያዘጋጅ አዟል። ሰራተኞቹ አሁንም በስጋት ውስጥ መሆናቸውን ተናግረዋል። መለስካቸው አመሃ ዝርዝር አለው። የአዲስ አበባ ከተማ አሰሪና ሰራተኛ ጉዳይ ወሳኝ ቦርድ ቀደም ሲል በከሳሽ የሸራተን አዲስ ሆቴል መሠረታዊ ሰራተኞች ማህበርና በተከሳሽ ሸራተን አዲስ መካከል የስራ ክርክር ፋይል ተከፍቶ ሁለቱን ወገኖች ሲያከራክር ቆይቷል። ክርክሩንም መርምሮ የተለያዩ ትእዛዞችን ሰጥቷል። ከተሰጡት ትእዛዞች መካከል አንዱ ተከሳሽ የህብረት ስምምነት ድርድሩን ማቋረጡ የፈቃደኝነት ጉድለት እንዳለበት ያሳያል ሁለቱ ወገኖች ወደ ህብረት ስምምነት ድርድር ሲቀርቡ በፈረሙት የሥነ ሥርዓት ደንብ መሠረት መገዛት ሲኖርባቸው በተከሳሽ ማለትም በሸራተን አዲስ በኩል ግን የገቡትን ግዴታ አልፈጸሙም ሲል አትቶ ነበረ። ሸራተና አዲስ ከዚህ በኋላ ወስዶታል ያሉትን እርምጃም በድርጅቱ የመሠረታዊ ሰራተኛ ማህበር ሊቀመንበር አቶ ዳዊት ሳሙኤል ማህበሩ አባል የሆነበት የማህበራት ፌዴሬሽን ከወሰደው እርምጃ ጋር ያስታውሱታል። የፌዴሬሽን ሰዎች ወደ ፍርድ ቤት ኬዙን ይዘው ሂደዋል። ህብረ ስምምነት አልደራደርም ብሎ ድርጅቱ እምቢ በማለቱ በአዋጁ መቶ ሰላሳ ላይ በጣም በሚገርም ነገር ፕሮፖዛል የቀረበለት ወገን በ10 ቀናት ውስጥ ለድርድር መቀመጥ አለበት ነው የሚለው ወረቀቱ ላይ ያለው ነገር። ነገር ግን ስድስት ወር ሙሉም እምቢ ነው ያሉት። መጨረሻ ላይ ፌዴሬሽኑ እባካችሁ ብሎ ቢለምን እምቢ አሉ። ኮንፌዴሬሽኑ ቢለምን እምቢ አሉ። ወደ ፍርድ ቤት ይዘው ሲለው ፍርድ ቤቱ ድርድር ላይ እያለን ተደራዳሪዎችን ሁላችንም ሙልጭ አድርገው አባሎቻችን ሁላችንም አስወጡን። ለአዲስ አበባ ከተማ አሰሪና ሠራተኛ ጉዳይ ወሳኝ ቦርድ መሰረታዊ ማህበሩ ያቀረበው አቤቱታ፣ ቦርዱ የሰጣቸው ሌሎች ትእዛዞች ይህንን የድርጅቱን እርምጃ ከግምት ያላስገባ ነው ይላል። የማኅበሩን ጠቅላላ ጉባኤ የመደራደር ውክልና ተቀብለው ሲደራደሩ የነበሩ ስድስት የሥራ አስፈጻሚ ኮሚቴ አባላት ከሕግ ውጭ በጅምላ ከተሰናበቱ በኋላ የተጀመረውን ድርድር አጠናቀው እንዲቀርቡ የሚል ነው የማኅበሩ ማመልከቻ። አክሎ እንደሚከራከረው በወቅቱ ይህ ትእዛዝ በቦርዱ ሲሰጥ ከሳሽ በችሎቱ ወቅት በድርድር ላይ ያለ የህብረት ስምምነት ውክልና የተሰጠውን ተደራዳሪ የሚያሰናብትበት ጉዳይ የለም እንጂ አለ እንኳን ቢባል ከድርድሩ መቋጨት በኋላ መታየት እንዳለበት በሕግ መደንገጉን ጠቅሶ ክርክር ማቅረቡን ያስታውሳል። ይሁንና የአዲስ አበባ ከተማ አሰሪና ሠራተኛ ጉዳይ ወሳኝ ቦርድ የቀረበውን የቃለ መሐላ አቤቱታ መመልከቱን ገልጾ ይህ ወሳኝ ቦርድ በሕግ የተሰጠው ሥልጣን እንዳለው አስታውሶ ያንን ሕግ መጣስ አይቻልም ብሏል። ስለሆነም መሠረታዊ ማኅበሩ በቦርዱ የተሰጠው ውሳኔ እንደገና ይታይልን የሚለው አቤቱታው ተቀባይነት የለውም ብሏል። ቦርዱ በመቀጠልም ተደራዳሪዎቹ የሚተኩበትን ዘዴ መፈለጉ እንደሚበጃ አስታውቆ ድርጅቱ ይህን እንዲያመቻች አዟል። የድርጅቱንም ጠበቃ በጉዳዩ ላይ ያላቸውን ሐሳብ እንዲሰጡ ጠይቋቸዋል። ጠበቃውም በበኩላቸው ቦርዱ በሰጠው ውሳኔ መሠረት ድርድሩ ቢቀጥል የድርጅቱ ፍላጎት ነው ብለዋል። ይሁንና በአሁኑ ጊዜ ድርጅቱ የስራ ውላቸውን ካቋረጠባቸው ሰራተኞች ጋር በአንድነት መቀመጥና መነጋገር እንደማይቻል ያምናል። ስለሆነም ተተኪ ተደራዳሪዎችን የሚመርጡበትን ፕሮግራም ድርጅቱ እንደሚያመቻች ተናግረዋል። ይሁንና ለወሳኝ ቦርዱ የመስክርነታቸውን ቃል የሰጡ ሁለት ሰራተኞች ወደዚህ ተተኪ የተደራዳሪ ቡድን ማንም ሰራተኛ ቢገባ የሚያጋጥመው ችግር ከፍተኛ እንደሆነና እንደ ቀድሞ ጓደኞቻቸው ከሥራ ገበታቸው እንደሚፈናቀሉ ያላቸውን ስጋት ለቪኦኤ አጋርተዋል። ከእነዚህ አንዱ ለደህንነቱ ሲባል ስሙ የተሰወረ የሸራተን አዲስ ሰራተኛ እንዲህ ይላል። ማህበሩን ወክለን ድርድሩን ለማካሄድ ከሚያውኩን ምክንያቶች ውስጥ አንዱ ምንድ ነው? የማህበሩ አመራር አባላት ላለፉት ስድስት ወራትና ከዚያ በላይ የድርድሩን ጭብጦች ይዘው ሲደራደሩ ቆይተዋል። ይህ ሆኖም ሳለ ስለ ድርድሩ ሂደትና አሁን ያለበትን ደረጃ አለማወቃችን አንዱ ምክንያት ሲሆን፣ ሁለተኛው ምክንያት ደግሞ እነዚህን የማህበር አመራር አባላት እጃችንን አውጥተን የመረጥናቸው እኛ ሆነን ሳለን የደረሰባቸውን ማለትም በድርጅቱ የተወሰደባቸውን እርምጃ አይተናል። በመሆኑም እኛም ብንሆን ከዚሁ የተለየ ጣፈንታ ይገጥመናል ብለን አለማሰባችን ሁለተኛው ምክንያት እንውላለን። ሌሎችም የድርጅቱ ሰራተኞች በድርጅቱ አመራር በኩል ያልተቋረጠ ማስፈራራትና የተለያዩ ተጽዕኖዎች እንደሚደረግባቸው ገልጸዋል። መለስካቸውማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ኬንያ ውስጥ የሴቶች ግርዛት በሕግ የሚያስጠይቅ ወንጀል ነው። ይሁን እንጂ ዛሬም ቢሆን በአንዳንድ ማኅበረሰቦች ውስጥ አንገረዝም የሚሉ ሴቶች ይዋከባሉ ነውረኛ ተብለው ይገልላሉ ታራኪኒቲ በምትባል በምስራቅ ኬንያ የምትገኝ የገጠር ከተማ ሴቶች ልጆች ሲገረዙ ትምህርታቸውን አቋርጠው ይዳራሉ። መሐመድ ዩሱፍ ከከተማዋ ባስተላልፈው ዘገባ ባህሉን ለመቀየር ስለሚደረገው ጥረት ይገልጻል። ቆንጅታዬ ታቀርበዋለች። ራቅ ብላ በምትገኘው የኬንያዋ ገጠር ወረዳ የመጨረሻ የትምህርት ቤት መዘጊያ ቀን ነው። የትምህርቱን ወቅት አብቅተው ተማሪዎቹ የአንድ ወር የእረፍት ጊዜያቸውን የሚጀምሩበት እንደመሆኑም የመማሪያ ክፍሎች ባዶ ሆነዋል። በቅጽር ግቢው ጥቂት ተማሪዎች ብቻ ናቸው ውር ውር ሲሉ የሚታዩት። ከትምህርት ቤቱ ጥቂት መቶ ሜትሮች ርቀት ላይ ደግሞ የ12 ዓመቷ መርሲ እናቷን በቤት ውስጥ ስራ እያገዘች ናት። በዚህ በአንድ ወር የእረፍት ወቅት ነው በእሷ ዕድሜ ያሉ ሴቶች ልጆች በብዛት የሚገረዙት። የሰባት አመት ልጆችም ጭምር በፍርሃት ጭብጥ ኩርምት ይላሉ ካሁን ካሁን ይዘው ሊያስገርዙኝ እየተዘጋጁ ነው በማለት ብንን ብንን ይላሉ መርሲ ግን ፍርሃት የሚባል ንክቻ አያደርጋትም ስለምን መርሲ መብቷን ታውቃለች እናም በተደጋጋሚ እናቷን አስገርዛታለው ብለሽ ብትወስጅኝ ዋ ሄጄ ቀበሌ ነው የምነግርልሽ ጉድሽ ነው የሚፈላው ብላ አስፈራርታቸዋለች ያልተገረዙት ሁለቱ ልጆቼ ትምህርታቸውን የሚጨርሱ ይመስለኛል። አሁን ተነስቼ ትገረዛላችሁ ብላቸው በተለይ ትልቀኛዋ ለወረዳው ባለስልጣን ነው የምነግርልሽ ብላ እያስፈራራችኝ ነው። በዚህ የምስራቅ ኬንያ ማህበረሰብ ልጃገረዶቹ ከተገረዙ በኋላ ትምህርታቸውን ያቆማሉ በማህበረሰቡ ባህል አሁን እንግዲህ ለትዳር ደርሰሻል ማለት ነው እየተባሉ ነው የሚያድጉት። ፕላን ኢንተርናሽናል የተባለ ድርጅት አባል የሆኑት ቶም ኦኬዮ ሲናገሩ የሴቶች ልጆች ግርዛት እንዲቀጥል የሚያደርገው እንዲህ ያለው ባህላዊና ማህበራዊ ልማድ ነው ይላሉ። ዘጠኝ ዓመት ከሞላቸው ልጃገረዶች አንዳንዶቹ የወር አበባ ማየት ይጀምራሉ። እናም በእድገታቸው ወደሚቀጥለው ደረጃ ተሸጋግረዋል ማለት ነው። ማህበረሰቡ ደግሞ ይህን እድገት የሚመለከተው እንግዲህ ልጅነት የለም ደርሰሻል በሚል አይነት ነው። በወረዳው አስተዳደር ግቢ ውስጥ ደግሞ የአካባቢው ገራዥ ሴቶች ተጠርተው ተኮልኩለዋል። ከእንግዲህ ሴቶች ልጆችን ትገርዙና ቅጣት ያገኛቸዋል ተብለው በወረዳው ባለስልጣን ማስጠንቀቂያ እየተሰጣቸው ነው። የሴቶች ልጆች ግርዛት እንዲወገድ የሚሰሩ ቡድኖችና ገራዦቹን የሰበሰቧቸው የወረዳው ባለስልጣናት እንዲህ ማህበረሰቡን እያሰባሰቡ ማነጋገሩ ልማዱን ለማስወገድ ወሳኝ መሆኑን ያምኑበታል። ሎሬንሽያ ካቡሪ በገራዥነት የኖሩ ሴት ናቸው። ከአሁን በኋላ ግርዛት የምናካሄድ አይመስለኝም። ምክንያቱም የወረዳው ባለስልጣን ሶስት አመት ትታሰራላችሁ፣ ሁለት መቶ ሺ ሽልንግ ወይም ሁለት ሺ ሁለት መቶ አርባ ዶላር ትቀጣላችሁ ብለውናል። ሆ ከየት እናመጣለን? አርፈን ግርዛቱን መተው ነው ያለብን። እነ ሎሬንሺያ ካቡሪ ማለት ገራዦቹ የሚናገሩት ከልባቸው ይሆን አይሁን ማወቅ አይቻልም። ሴቶች ልጆቻቸውን እንደምንም ብለው ማስገረዝ ከሚፈልጉ ወላጆችና አያቶች የሚያገኙትን ገንዘብ ይቅርብኝ ይሉ ይሆን? ይህም አይታወቅም። አድማጮች የምሽቱ ስርጭታችን እዚህ ላይ ያበቃ። ከምሽቱ ሶስት ሰዓት ላይ በአጭር ሞገድ በ25ና በ31 ሜትር ባንዶች እንዲሁም በናይል ሳት በሚተላልፈው ስርጭት እንደገና እንገናኛለን። ፕሮግራሙን የመራልን የሲያካ ባ ነው። በነገው ፕሮግራማችን እስክንገናኝ በደህና Got my head spinning, no kidding. I can't pin you down. What's going on in that beautiful mind? I'm on your magical mystery ride, and I'm so dizzy. Don't know what hit me, but I'll be alright. Cause all of me loves all of you. Love your curves and all your edges. All your perfect imperfections. Give your. Give me all of you, oh, how many times do I have to tell you, even when you cry in you're beautiful too, the world is beautiful. My rhythm and blues. I can't stop singing. It's real. Vem, Give your all to me. I'll give my all to you. You're my end and my beginning. Even.